በክረምት ወቅት በመቀለ ጎዳናዎች ጫፍና ጫፍ በለስ ቆሞ መብላት የተለመደ ነበረ። አሁን ግን ለአይን እንኳን የለም። አተት በምክንያትነት ተጠቅሷል። ወጣት መንገሻ ዮሐንስ አተት በመቀለ ከተማ በመግባቱ ህዝቡ ተደናግጦ ነበር ይለናል። መጀመሪያ ያው በጨለቆት አካባቢ ነው የታየው የምክር ህዝብም መጀመሪያ ድንጋጤ በጣም ፈጥሮለት ነበር። በጣም ተደነጋግጦ ምግብ ቤትም መብላት ሆነ በለስ መብላት አንዳንድ ነገሮች ያው የሚጠቀመው የነበረ በክረምት አሁን በለስ ይጠቀም ነበር ብዙ በለሱ ከአቁሞታል፣ ሲሆን ያው የቧንቧ ውሃም አቁሞ ያው የታሸገ ውሃ ነው የሚጠቀመው ያለው ብዙ ይኖ መጀመሪያ ላይ በጣም ድንጋጤ ነበር ነዋሪ ጋር አሁን ግን በጣም ጥሩ ነው ያለው። ወይዘሪት ማርታ ገብረ ማርያም በበኩሏ ተከታዩን ብላናለች። መቀለ ምሽተይ አስቸጋሪ ኩነታት ለለ ይመስለኒ። በመቀለ ከተማ አስቸጋሪ ነገር ያለ ይመስለኛል። ከአንድ ቤት አንድ ሰው ሲያዝ ቤቱ በጠቅላላ በበሽታው የሚጠቃበት ሁኔታ ነው ያለው። አናኗራችንና የበሽተኛ አያያዛችን ያው የሀበሻ ነገር መተሳሰብና መደጋገፍ ታውቀው የለ ተሻለህ ወይ ተሻለሽ ወይ ብለን ግንባር ላይ ሙቀት እንለካለን። በሽተኛ እንጠየፍም እንጨባበጣለን። ይሄ ሊታስብበት ይገባል ባይ ነኝ። አሁን የተሻለ ነገር አለ በጤና ባለሙያዎች በኩል፣ በቅድመ መከላከል ስራ ላይ ግን ትንሽ የሚቀር ያለ ይመስለኛል፣ ቀሪ ይመስለኒ። ወደ መቐለ ሆስፒታል ስልክ ደውለን የሆስፒታሉ ሜዲካል ዳይሬክተር ዶክተር ጸጋይ በሪሁን አነጋግረናቸው ነበረ። እንግዲህ ይህን በሽታ ዚህ ሆስፒታላችን ከተከሰተ ጀምሮ የራሱን የቻለ የተለየ ህንፃ አዘጋጅተን በሽተኞች የብቻቸውን ጋር ተከለው ለብቻቸውን የታከሙበት ቦታ አቋቁመናል። በሰው ኃይል ረገድም ችግር እንዳይፈጠር ከአይደር ሆስፒታልን ከትግራይ ጤና ቢሮን ጋር በመሆን አስፈላጊን ሁሉ አቅርቦት ተሟልቶላቸው አስፈለገውን ክንክን እየተበረቅላች ይገኛሉ። ይህን ነገር አስፈላጊ ትኩረት መሰረት እንዳለበትና የሄልት ኤክስቴንሽን ወርከርስ ቤት ከቤት ቤት ለቤትም እየዞሩ እንዲያስተምር ተደርጓል። ስለዚህ በአጠቃላይ ስታየው አስተምሮ በጣም ተጠናቅረው ቀጥሏል። ስናየው አሁን የበሽተኞች ቁጥርም አሁን ከቀን ወደ ቀን እየቀነሰ እየቀነሰ እየመጣ ነው። ሁሉም ሰውም ስለዛ አዌርነስ ስላለው እንደዚ አይነት ምልክት አጣራፊ ተቅማጥና ትውከት ሲጀምረው ገና ከጅምር ነው የሚመጣው። ስለዚህ ይህም ለማከምና ቶሎ ድኖ ለመውጣት አስተዋጽኦ አድርጓል። ስለዚህ አስተምረው ተጠናቅረው ቀጥሏል። እኛም እዚህ ማከም ብቻ ሳይሆን የመጡበት አካባቢ ሂደን ማስተማር ስላለብን እዛ ሂደንም እያስተማርን ነው ወደ ትግራይ ክልል የጤና ቢሮ ስልክ ደውለን ነበረ። በቢሮው የቅድመ ማስጠንቀቂያና ክትትል አስተባባሪ አቶ ዮሐንስ ገብረሆርያ ከቃፍታ ሑመራ፣ አድግራትና መቐለ ከተወሰዱ 25 ናሙናዎች በዘጠኙ መገኘቱን መረጋገጡን ገልጿል። በመቀለ ምን ያህል ሰዎች አክማችኋል? አልናቸው እንደ መቐለ ስንወስደው ወደ መቶ ሰማኒያ ያህል ተጠርጥረው የተኙ ሰዎችን እንዳሉ ነው እስካሁን ድረስ ያለን መረጃ ወይም ዳታውን የሚያሳዩ። ስለዚህ በአጠቃላይ የመቀሌ ሆስፒታል ስል እንግዲህ የመቀሌ ከተማ ብቻ አይደለም። በተለይ ለምሳሌ እንደ ዞን ወስደን የዶ ሞራ የምንለውን አንድ ዞን አራት ወረዳዎችን ያሉበት ሁኔታ ነው ያለው እና ከዚህ ለምሳሌ ወደ ሶስቱ ወረዳዎች በሽታውን የታየበት ሁኔታ ነው ያለው። አንድ ወረዳ ሁለት አንድ ወረዳ አራት አንድ ወረዳ ስድስት እንደዚ አይነት ኬዞችን የታይበት የታዩበት ሁኔታ ነው ያለው። ዝሮ ዝሮ ይህን ተደምሮ ነው ትልቁ አካባቢውን በዚህ የተጠረጠሩ ሰዎችን ተኝተው የሚታከሙበት ወይ ኬር ትሪትመንት ሴንተር የምንለውን በመቀሌ ሆስፒታል ላይ ትልቅ ሴንተር ያዘጋጀንበት ሁኔታ ስላለ ስለዚህ እዚህ መጥተው ግልጋሎቱ ያገኝበት ስለሆነ በአጠቃላይ መቀሌ ሆስፒታል እስከ መቶ ሰማንያ ያህል አገልግሎት እንዳገኙ መለጽ እንፈልገው። አቶ ዮሐንስ አያይዘውም በተለያዩ የትግራይ ወረዳዎች ከሁለት እስከ ስድስት ሰዎች በበሽታው መያዛቸውን መረጋገጡንና በተለይ ከ10 ሺህ በላይ የቀን ሰራተኛ በተሰማራበት የቃፍታ ሁመራ መታየቱ ትልቅ ስጋት ነው ብለዋል። የክልሉ መንግስት ከሚመለከታቸው አካላትና ከህዝቡ ጋር በመሆን የመከላከልና የማከም ስራ እያካሄደ መሆኑንም በመጠቆም በተለያዩ የትግራይ አካባቢዎች በበሽታው ከአምስት ሰዎች በላይ ሞተዋል የሚለውን ግን በፍጹም ሐሰት ነው ሲሉ አስተባብለዋል። በተመሳሳይ ዜና ባህርዳርን ጨምሮ በተለያዩ የአማራ ክልል አካባቢዎችን በሽታው መከሰቱን ታውቋል። የክልሉ የጤና ቢሮ ኃላፊዎችን ለማግኘት ሙከራ አድርገን ነበረ፣ ለጊዜው አልተሳካልንም። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም